ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 15 2009 ዓ ም ዝግጅታችን ጀመረ።

ጤና ይስጥልን፣ ክቡራትና ክቡራን እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና እኔ አዳነች ፍስሐ ነኝ። በኢትዮጵያ የሚታተመው አዲስ ስታንዳርድ መጽሔት ከያዝነው ጥቅምት ጀምሮ የህትመት እና ስርጭቱን እንዲያቆም መገደዱን አስታወቀ። አስቸኳይ ጊዜ አዋጅ መሰረት እዛ ላይ ከወጡት ህትመትን የሚመለከቱ ነጥቦች ያተመም ያሳተመም ያሰራጭም በእጁ ይዞ የተገኘም ብሎ የሚጠቅሳቸው አንዳንድ

አከራካሪ የሆኑ ነጥቦች ስላሉ ማተሚያ ቤቶቹ ሊወስዱት ያልፈለጉት ኃላፊነት ሆነና ና ፖለቲካ ላይ የሚያተኩር መጽሔት አትመን መስጠት ይከብደናል ብለዋሉ የአዲስ ስታንዳርድ ጋዜጣ ዋና አዘጋጅ ጸዳለ ለማ ዝርዝሩን ትገልጻለች። ሙሉውን ዘገባ በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።

ጽንፈኛ አማጽያን በሰሜን ምስራቅ በኩል ከሶማሊያ ጋር በሚዋሰነው የኬንያ ድንበር ላይ ሙስሊም ያልሆኑ ኬንያውያንን ኢላማ በማድረግ ዛሬ 12 ሰዎችን ገድለዋል ይላሉ የሀገሪቱ ባለሥልጣኖች። የአልሸባብ አማጽያን በማንዴራ ከተማ በሚገኘው ማረፊያ ቤት ላይ ፈንጂዎችን በማፈንዳት ጥቃት ከፍተዋል ሲሉ የማንዴራ ወረዳ አዛዥ ጆብ ቦሮንጆ ገልጸዋል። አልሸባብ ወዲያውኑ ለጥቃቱ ኃላፊነት በመውሰድ

ኢላማ ያደረግ ነው ክርስቲያን ሰራተኞችን እንደሆነ በቴሌግራም መልእክት አስታውቋል። ሶማሊያ ውስጥ ደግሞ በአልሸባብነት የሚጠረጠር አጥፍቶ ጠፊ በአፍሪካ ኅብረት የሰላም ጥበቃ ሰፈር ላይ በጭነት መኪና ላይ የተጠመደ ፈንጂን አፈንድቶ ሶስት ሰዎች ገለዋል፣ አምስት ደግሞ ቆስለዋል። አንድ ስማቸው እንዲገለጽ ያልፈለጉ ከፍተኛ የጸጥታ ባለስልጣን

ሶስት የጅቡቲ ተወላጆች የሆኑ ሰላም ጠባቂዎች ተገድለዋል ብለዋል። አምስት ሰዎች ደግሞ ቆስለዋል ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል። ደቡብ ሱዳን ውስጥ ባለፈው ሐምሌ ግጭት በተካሄደበት ወቅት የመንግስት ወታደሮች ሆን ብለው ሲቪሎችን ገድለዋል፣ የወሲብ ጥቃትም ፈጽመዋል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ከሰሰ።

በአካባቢው የነበሩት የተባበሩት መንግስታት ድርጅት ሰላም አስከባሪዎች የወሰዱት እርምጃ እንደሌለም አምነስቲ ጨምሮ ገልጿል።

በፕሬዚደንት ሳልቫኪር ወታደሮችና በምክትላቸው ምክትላቸው በነበሩት ሪያክ ማቻር ኃይሎች መካከል ለአምስት ቀናት የዘለቀው ውጊያ በተካሄደበት ወቅት ቢያንስ 27 ሰዎች መገደላቸውና 36 ሺህ የሚሆኑ ደግሞ ከየመኖሪያቸው መፈናቀላቸው ተገልጿል። የአምነስቲ ዘገባ እንደሚለው የመንግስት ኃይሎች ሰዎችን በዘራቸውና በፖለቲካ ታማኝነታቸው ምክንያት ኢላማ ያደርጉ ነበር።

የደቡብ ሱዳን ወታደሮች የኒውዌር ጎሳ አባላት የሆኑ ወንዶችን ገድለዋል፣ በሴቶችና በልጃገረዶች ላይ የወሲብ ጥቃት ፈጽመዋል፣ ሰፊ ዘረፋም አካሂደዋል ሲሉ የአምነስቲ ኢንተርናሽናል የቀውስ ምላሽ አንጋፋ አማካሪ ዮዋን ማሪነር ተናግረዋል። የመንግስታቱ ድርጅት ሰላም አስከባሪዎች በሲቪሎች ላይ የተፈጸመውን ጥቃት ለማስቆም የወሰዱት እርምጃ ባለመኖሩም ወቅሰዋል።

የተባበሩት መንግስታት ድርጅት ዛሬ በተናገረው መሰረት እስላማዊ መንግስት ነኝ የሚለው ቡድን በሰሜናዊቷ ከተማ ሞሱል አካባቢ ሰዎችን እየፈጀ መሆኑን የሚገልጹ ዘገባዎች እየወጡ ናቸው። ጽንፈኞቹ አማጽያን ሰዎችን በጋሻነት እየጠቀሙ መሆናቸውንም ዘገባዎቹ ገልጸዋል። የመንግስታቱ ድርጅት የሰብአዊ መብት ክፍል ቃል አቀባይ ሮፐርት ኮልቨል ጀኔቫ ሆነው ለጋዜጠኞች በሰጡት መግለጫ ዘገባዎቹ ሙሉ በሙሉ የተረጋገጡ ባይሆንም

ጽንፈኞቹ አማጽያን ይዘዋቸው የነበሩትን አምሳ ኢራቃውያን ፖሊሶችን እንደገደሉ ጠቁመዋል። ሳፊና በተባለችው መንደር ደግሞ አስራ አምስት ሲቪሎችን ገድለው አስክሬኖችን ወይንም ወንዝ ላይ እንደጣሉ ዘገባዎቹ ጠቅሰዋል ብለዋል። ዘጋቢያችን ሊዛ ሽላይን ከጀኔባ ያጠናቀረችውን ዘገባ ሰለሞን ክፍለ ያቀርበዋል። ሞሱል ውስጥ በሕጻናትና ሴቶች እንዲሁም ወንዶች ላይ ሕገወጥ ግድያዎች እንደሚፈጸሙ የሚገልጹ

ህሊናን ክፉኛ የሚረብሹ ዘገባዎች እየደረሱኝ ነው ብሏል የዓለሙ ድርጅት የሰብአዊ መብቶች ቢሮ። የእስላማዊ መንግሥቱ ነውጠኞች ከተማይቱን ለቀው ላለመውጣት ሲሉም ሲቪሎችን ለመከላከያነት እንደሚጠቀሙም ተጨማሪ ዘገባዎች ይደርሱኛል ብሏል የቢሮው ቃል አቀባይ ሩፐርት ኮልቪ። የተባበሩት መንግሥታት ድርጅት ተቆጣጣሪዎች አሁንም በማጣራት ላይ በመሆናቸው ምክንያት ግን የዘገባዎቹን ትክክለኝነት ማረጋገጥ እንዳልተቻለ ተናግረዋል።

በምሳሌ ይህንኑ ሲያስረዱም አይሲል በመባልም የሚታወቀው የእስላማዊ መንግሥት ነውጠኛ ቡድን ሞሱል አቅራቢያ ከምትገኝ አንዲት መንደር አስራ አምስት ሲቪሎችን ገድሎ አስከሬናቸውን ወንዝ ውስጥ መጨመሩን ኢራቅ ውስጥ ያሉ የተባበሩት መንግሥታት ድርጅት ሠራተኞች ሪፖርት ደርሷቸዋል ብለዋል። አይሲል ያን ያደረገው በአካባቢው በሙሉ ሽብር ለመንዛት ነው ሲሉም አስረድተዋል።

ባለፈው ሳምንት ረቡዕ ከቀትር በኋላ አይሲል እዚያችው መንደር ውስጥ ስድስት ሲቪሎችን ከመኪና ጋር እጆቻቸውን አስሮ ሲጎትታቸው ታይቷል። ምክንያቱም አንድ ዘመዳቸው አይሲልን እየተዋጋ ያለ የአንድ ጎሳ መሬ በመሆኑ ነው። በመጨረሻ ምን እንዳደረጓቸው የታወቀ ነገር ባይኖርም ነውጠኞች ስድስቱን ወንዶች ሲገርፉና በሰደፍ ሲደበድቧቸውም ታይተዋል።

አይሲል ያንግፍ ከፈጸመ ከአራት ቀናት በኋላ ሰማንያ ሲቪሎችንና ሐምሳ የቀድሞ የኢራቅ ፖሊስ መኮንኖችን እንደገደለ የሚገልጹ ዘገባዎች ለቢሮአቸው መድረሱንም የዓለሙ ድርጅት የሰብአዊ መብቶች ጽፈት ቤት ቃል አቀባይ ሩፐርት ኮልቪ አስረድተዋል። ሰሜን ኢራቅ ውስጥ የኪርኩክ ባለሥልጣናት በሀገር ውስጥ ተፈናቃዮች ላይ እየወሰዱ ናቸው የተባለው ከባድ እርምጃም ክፉኛ እንዳሳሰባቸው ቃል አቀባዩ አክለው ገልጸዋል።

እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን በደቡብ ምዕራብ ፓኪስታን ለተካሄደ የፖሊስ ማሰልጠኛ ማዕከል ውስጥ የአጥፍቶ ጠፊት ጥቃት ኃላፊነት ወስዷል። በጥቃቱ ቢያንስ 61 ወጣት ሰልጣኝ ካዴቶች ተገድለዋል፣ ከ120 በላይ የሚሆኑ ደግሞ ቆስለዋል።

ትናንት ሰኞ እኩለ ሌሊት ላይ ሦስት የታጠቁ አጥቂዎች ወደ ካዴቶቹ መኝታ ክፍል ገብተው የጥይት ሩምታ እንደከፈቱባቸው ተዘግቧል። እስላማዊ መንግሥት ቡድን ዛሬ አማክ በሚባል የዜና አውታር ለጥቃቱ ኃላፊነት ወስዷል። መትረየ ሲያዙና ፈንጆችን በሰውነታቸው ላይ ያሰሩ ሦስት ሰዎች ምስልም አውጥቷል። የፓኪስታን ወታደሮችና ኮማንዶዎች ወደ ግቢው ገብተው ቦታውን እንደከበቡና አጥቂዎቹን ታጋቾች እንደያዙ እማኞች አመልክተዋል።

ለብዙ ሰዓታት ተኩስ ከተለዋወጡ በኋላ ሁለቱ አጥቂዎች ራሳቸውን አፈንድተው ሲያጠፉ በግጭቱ ሶስተኛው በግጭቱ ወይም በልውውጡ ውስጥ ተገደለ ሲሉ አንድ ባለስልጣን ተናግረዋል። በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ሂለሪ ክሊንተንና ዶናልድ ትራምፕ ዛሬ የምርጫ ዘመቻቸውን በፍሎሪዳ ክፍለ ግዛት ላይ አትኩረዋል። ፍሎሪዳ ከሁለት ሳምንታት በኋላ በሚካሄደው ጠቅላላ ምርጫ አብይ ሚና ይኖራታል ተብሎ ይታመናል።

የፕሬዝዳንትነቱን ቦታ ለመያዝ 270 የውክልና ምርጫ ማግኘት ያስፈልጋል በፍሎሪዳ ያሸነፈ ተወዳዳሪ 29 የውክልና ድምፅ ያገኛል ወይም ታገኛለች አሁን በቅርቡ የወጣው የድምፅ መለኪያ ሀዝ ክሊንተን ፍሎሪዳ ላይ በአራት ነጥብ ትራምፕን እየቀደሙ መሆናቸውን ያሳያል እስካሁን ባለው ጊዜ 1.6 ሚሊዮን የሚሆኑ የፍሎሪዳ ነዋሪዎች አስቀድመው መርጠዋል

ትራምፕ በበኩላቸው ትላንት ፍሎሪዳ ሆነው ሲናገሩ በፍሎሪዳ ብቻ ሳይሆን በብሔራዊ ምርጫም አሸንፋለሁ ሲሉ ተንብየዋል። ዩናይትድ ስቴትስ በየአራት ዓመታቱ በምታካሄደው ፕሬዚዳንታዊ ምርጫ የሕዝብ ብዛታቸው ከፍ ያለው ክፍላተ ግዛቶች ትልቅ ተጽዕኖ ይኖራቸዋል። ምክንያቱም አሸናፊ የሚሆነው ወይም የምትሆነው በብሔራዊ ምርጫ ብዙ የሕዝብ ድምፅ ያገኘው ወይም ያገኘችው ሳትሆን

የውክልና ብዛት ያገኘው ወይም ያገኘችው ናትና። ክቡራትና ክቡራን አድማጮች ለዜና የያዝነው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15700 እና

በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ16720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ ጥቅምት 15 2009 ዓመተ ምህረት ምሽት ፕሮግራም ነው።

ዝግጁና በተያያዥ ጉዳዮች ላይ ትንታኔና አስተያየት ይዘናል። የመብቶች ሁሉ መሰረት የሆነውን በሕይወት የመኖር መብት ለመርሳት ምክንያት አለው ብዬ አላስብም። ነገር ግን በእኛ ሀገር አሁን ድሮ እንደሚባለው ነጻ እርምጃ መውሰድና መግደል ይቻላል ማለት ነው። ቶርቸር ማድረግ ግን አይቻልም። አስቸኳይ ጊዜ

ስለ ህገ መንግስቱና ስለ አስቸኳይ ጊዜ አዋጁ ትንታኔ የሰጡን ዶክተር ጸጋይ አራርሳ ናቸው። የህግ ባለሙያና ተመራማሪ ናቸው። በሁለተኛው አጋማሽ ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።

ኢትዮጵያ ውስጥ የሚታተመው አዲስ ስታንዳርድ መጽሔት ከያዝነው ጥቅምት ጀምሮ ህትመትና ስርጭቱን እንዲያቆም መገደዱን አስታውቋል። በኢትዮጵያ የተላለፈው የአስቸኳይ ጊዜ አዋጅ በማተሚያ ቤቶች ላይ የፈጠረው ፍርሃትና ስጋት ለአሳታሚዎች የራስ ምታት እየሆነባቸው ነው ሲሉ የአዲስ ስታንዳርድ መጽሔት ዋና አዘጋጅ ጸዳለ ለማ ለቪኦኤ ገልጸዋል። አዲስ አበባ ውስጥ የሚታተመው የሀገሪቱ ዋና ዋና የሚባሉ ጋዜጦች

ህትመታቸውን ቀጥለዋል። የአዲስ ስታንዳርድ ጋዜጣ ዋና አዘጋጅ ጸዳለ ለማን ሄኖክ ሰማ ጊዜራ አነጋግሯል። ቀጥሎ ይቀርባል። ውሳኔያችን እንግዲህ ኢትዮጵያ ሰሞኑን ካወጀችው የአስቸኳይ ጊዜ አዋጅ ጋር በተያያዘ መጽሔታችን ፕሪንት ኤዲሽኑ ብለን የምንለው በየወሩ ሲወጣ የነበረው ላለፉት ስድስት ዓመታት በየወሩ ሲወጣ የነበረው የፕሪንት ኤዲሽን

አሳትመን ለገበያው መዋል አልቻልንም። ይህም የተፈጠረበት ምክንያት ማተሚያ ቤቶች ማተም አንችልም በአዲሱ የአስቸኳይ ጊዜ አዋጅ መሰረት እዚያ ላይ ከወጡት ህትመትን የሚመለከቱ ነጥቦች ያተመም፣ ያሳተመም፣ ያሰራጭም፣ በእጁ ይዞ የተገኘም ብሎ የሚጠቅሳቸው አንዳንድ አከራካሪ የሆኑ ነጥቦች ስላሉ ማተሚያ ቤቶቹ ሊወስዱት ያልፈለጉት ኃላፊነት ሆነና

ፖለቲካ ላይ የሚያተኩር መጽሔት አትመን መስጠት ይከብደናል ብለው አሉን። ብዙ ተነጋገርን። ላለፉት ሶስት ሳምንታትም እንደዚሁ በንግግር ላይ ነበር ያለ ነው። ምንም እንኳን መጽሔታችን ከስቴት ኦፍ ኤመርጀንሲ ከመታወጁ በፊት ማተሚያ ቤት ገብቶ የነበረ ቢሆን እና በዛ ሰዓት ወደ ዘጠና ፐርሰንቱ ታትሞ የደረሰ ቢሆንም እንኳን ሊሰጡን ፈቃደኛ አልሆኑ ሪስኩን ከማስወገድ አንጻር

ከጠበቆቻችንም ጋር ተነጋግረናል። ጠበቆቻችንም የመከሩን ይሄንን ነው ብንሰጣችሁም እንኳን አናሰራጨውም ብትሉንም እንኳን እምነቱ ስለሌለ ራሳችንን ከችግር ለማስወጣት ብለን በሚል

ሊሰጡን አልቻሉም መጽሔት ብዙ ፑሽ አደረግን ለማስረዳት ሞከርን መጨረሻ ላይ የነገሩን ነገር ምንድን ነው ከኮማንድ ፖስቱ ደብዳቤ አምጡ አጽፉና የእኛን ሴፍቲ ሊያረጋግጥ የሚችል ደብዳቤ ከኮማንድ ፖስቱ አጽፋችሁ አምጡ አሉ ይህን ደግሞ በተለያዩ ምክንያቶች ልናደርገውም

ፈቃደኛ አልሆንም። እኛ አንደኛ ኮማንድ ፖስቱ ማለት እንግዲህ የእዝ ማዕከል የሆነ ና በአስቸኳይ ጊዜ አዋጁ የተለያዩ የመንግስቱን አካላት በማስፈጸም በጠቅላይ ሚኒስትሩ ና በሚኒስትሮች መስሪያ ቤት እያታዘዘ በቀጥታ እንግዲህ ይሄ ወታደራዊ ና የደህንነት ኃይል ነው ይሄ

ኃይል ነው። እኛ ቢሆንም እንኳን ያንን አሰራር እነሱ ቢዘረጉትም እንኳን ፈቃደኛ ቢሆንም እንኳን እንደዚህ የመስራት እኛ በጋዜጠኝነት መርህ መሰረት ይህን ማድረግ ፈቃደኞች አደለን። በዚህ ወር ልታወጡት የነበረው መጽሔት አብይ ርእሳችሁ ምን ነበር? ልትወያዩበት ያሰባችሁ አብይ ርእስ በሬቻ ላይ ነበር የተፈጠረው እንትን ለሞቱት መታሰቢያ ነው እንደውም ስፔሻል ኤዲሽን ዴዲኬት ያደረግነው መታሰቢያነቱ በሬቻ ላይ

ለሞቱት ኢትዮጵያውያን ሆኖ ውስጡ ኮንተንቱ ውስጡ ስለ ኢሬቻ ምንነት፣ እዛም ጋዜጠኞች ስለነበሩን በወቅቱ የተፈጠረውን ነገር ከፍርስታንድ አካውንት ከእኛም ጋዜጠኞች፣ ከሌሎችም ጽሁፎችን እንደውም የተፈጠረውን ውዥንብር ሁሉ ክሊር የሚያደርጉ ብዙ አርቲክሎች አሉ እዛ ውስጥ ከእኛ ራሳችን ከጋዜጠኞቻችን ጋር ራሱ የመጡ

እኛ ያምንባቸው ፈርስት አንድ አካውንቶች ውስጡ ነበሩ። ስለ ኢሬቻ ምንነት፣ ስለ ባህላዊ፣ ስለ ፖለቲካል ራሚፊኬሽኑ ከአሁን በኋላ የሚገልጹ የተለያዩ አርቲክሎችን ውስጡ አካተናል። ደድኬት ደግሞ ያደረግነው ለሞቱት ሰዎች ነው። ይሄ ነበረ ስፔሻል ኤዲሽን አድርገን ያወጣነው ማለት ነው። እና ምንም የተለየ ነገር ከዚህ ስንሰራ ከነበረው የተለየ ነገር እንደውም ኢንኮንትራስት ስትመለከተው ከሱ የባሱ ብዙ ክሪቲካል ነገሮች በማ

በማዕከላዊ ላይ ወይም በፕሮቴስቱ ላይ ብዙ ሌሎች አይካኒክ የሆኑ ከቨር ስቶሪዎችን መጽሔቱን ከቨሩን ስትመለከተው ብዙ አይካኒክ የሆኑ ከቨሮችን ከዚህ በፊት አሳትመናል ያለምንም ችግር ማለት ነው። እና ይሄ ከያዝነው ኮንተንት ጋር የሚገናኝ ነገር

አይደለም ከተፈጠረው የስቴት ኦፍ ኢመርጀንሲ ዲክላሬሽን ጋር የተገናኘ ነው እኛ እንደውም አናውንስ አድርገናል መጽሔቱ በሚቀጥለው ሳምንት በስኬጁላችን መሰረት ይወጣል ብለን በትዊተርም በፌስቡክም ቀድመን እንደምናደርገው አናውንስ አድርገነዋል የመጽሔቱን መውጣት ማለት ነው ናይንቲ ፐርሰንት ኦፍ ኢትስ ፐብሊኬሽን ኦልሬዲ ተጠናቋል እኛ ለመውሰድ ሁለት ቀን ሲቀረን ነው እትመቱን ለመውሰድ ሁለት ቀን ሲቀረን ስቴት ኦፍ ኢመርጀንሲ ወጣ

ማተሚያ ቤቱ ያንን እንትን ብለው ነው እዛ ውሳኔ ላይ የደረሱት ማለት ነው። እና ያም ብቻ በዚህ ፓርቲክላር ኢሹ ላይም ብቻ ሳይሆን እኛ ፖለቲካ ላይ የምንጽፍነን የፋሽን መጽሔት አይደለንም፣ ወይም ደግሞ የሌላ የፕሮ ገቨርንመንት መጽሔትም አይደለንም። ፖለቲካ ላይ ነው የምንሰራው። እነሱ ከአሁን በኋላ ጋራንቲ ሊሰጡን አልቻሉም፣ ማተም እንደሚችሉ ከአሁን በኋላ። የምንሰራቸው ብዙ ነገሮች አሉ፣ ምንም ጋራንቲ ማግኘት አልቻልም። በአዟሪዎችም ዘንድ ተመሳሳይ ፈተና የሚገጠመው

እና ይዘን መገኘቱ ለእኛም ጥሩ አይደለም አሉ። አዟሪዎቻችንም ራሳቸው ሴፍቲ ሊሰማቸው አልቻሉም። ማስገደድ አንችልም። ከዛ በተጨማሪ እንግዲህ መጽሔቶችና ጋዜጦች፣ የመገናኛ ብዙሀን ገበያቸው ከማስታወቂያ ነው። የማስታወቂያው ሁኔታ ከዚህ በፊት በልምድ የሚታወቁ ሌሎች ጋዜጦች፣ መንግስቱ ከቢዝነሶችም ጋር ያለው ግንኙነት፣ ቢዝነሶችም ከመንግስት ጋር መስራት ስለሚፈልጉ ማስታወቂያ የመቁረጥ ነገር ይታያል። እና እናንተ ጋር እንዴት ነበር?

ብዙ አፌክት አድርጎናል። ከደረሱብን ኢንዳይሬክት ተጽዕኖዎች ባለፉት ስድስት ዓመታት አንዱና ስትረስፉል የሆነብን ለእኛ በማስታወቂያ ምንገባቸው ድሮፕ ያደርጉብናል። ከዚህ በፊት ይሄ ነገር ተፈጥሯል። አሁን ወደ ድረ ገጽ አዲስ ስታንዳርድ ዶት ኮም በድረ ገጽ የምታሳልፉት ይሆናል። እንግዲህ የምትሰሯቸውን ስራዎች በመልቲሚዲያ እንግዲህ የአድቨርታይዚንግ ገበያ አለና

የምትሰሩት ስራ ደግሞ ያው ዜና ዘገባ፣ በተለይ ደግሞ ጠለቅ ያሉ ዘገባዎችን ነው የምታቀርቡትና ይሄ ደግሞ ጊዜና ገንዘብ የሚፈልግ የሰው ኃይል የሚፈልግ ስለሆነ የገንዘብ ሁኔታችሁ፣ የገንዘብ ይዞታችሁ እንዴት ነው የሚሆነው? እሱ እንግዲህ ዳይሬክትሊ አፌክት የሚሆንብን ትልቁ ነገር እሱ ነው። በአሁኑ ሰዓት እንደምታየው በኢትዮጵያም የሚዲያ ህግ ሚዲያ ሰፖርት

ማግኘት የለበትም የሚል በሚዲያ ሕጉ አለ። እስካሁንም አክብረን የኖር ነው ነው። ስለዚህ አሁን ሰሞኑን እየተነጋገርን ያለ ነው፣ የዲጂታል ማስታወቂያዎችን ከጉግል እና ከፌስቡክ የዲጂታል ማስታወቂያዎችን እንዴት አድርገን ማክሲማይዝ ማድረግ አለብን አዘ ኦልተርኔቲቭ ሶርስ ኦፍ ሬቨኒው

እንዴት አድርገን ነው ከዛ ጀነሬት ማድረግ ያለብን የሚለውን ነገር በቀጣይ እየተነጋገርንበት ያለው ስትራቴጂ ነው። እሱ በጣም ነው የማመሰግነው። ጸዳለ ለማ የአዲስ ስታንዳርድ መጽሄት ዋና አዘጋጅ፣ ለሰጠሽን ማብራሪያ እናመሰግናለን። አመሰግናለሁ ሄኖክ። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሄት ይቀጥላል።

ፈረንሳይ ዘ ጃንግል ወይም ጫካው የሚል መጠሪያ የተሰጠውን ሰሜናዊ ግዛቷ ካሌ የሚገኘውን ስደተኞች ተጠልለውበት የነበረ ሰፈር እያፈረሰች ነው። ካሌ ውስጥ እጅግ በተጎሳቆለ ሁኔታ የሚኖሩትን ብዙ ሺህ ስደተኞች ወደ ተለያዩ የሀገሪቱ አካባቢዎች ለማዛወር ትናንት ሰኞ በተጀመረው የማጓጓዝ እንቅስቃሴ ዛሬም በመቶዎች የሚቆጠሩ ከሰፈር ወጥተዋል።

ቆንጅታዬ ዝርዝሩን ይዛለች። የካሌውን ካምፕ የማፍረሱ እርምጃ ከመጀመሩ በፊት ትናንት ሰኞ በተቀጠለው ስደተኛውን የማዛወር እርምጃ ወደ 1900 የሚሆኑት በተለያዩ ከተሞች ወዳሉ መጠለያ ጣቢያዎች ተወስደዋል። ቢያንስ 800 የሚሆኑትን ደግሞ ቀደም ብሎ ቤተሰቦች ይኖርባቸው ወደነበሩ ነበሩ ኮንቴይነሮች ለጊዜው አዛውረዋቸዋል።

ትናንት ሰኞ ከተዛወሩት መካከል አንዷ የ23 ዓመቷ ሀዊ የአንድ ልጅ እናት ነች። የፈረንሳይ መንግስት ስደተኛው ጥገኝነት እንዲሰጠው ለማመልከት እድል ያገኛል ቢልም ሀዊ ብዙም ተስፋ አልጣለችበትም። ድሮም ይህንኑ ይሉ ነበር፣ አላደረጉትም በማለት ነው። የልጄ የወደፊት ህይወት እንጂ የእኔ አያሳስበኝም የምትለው ሀዊ ከስደተኛ ካምፑ ከካሌው ይልቅ የአሁኑ የተሻለ እንደሆነ ትናገራለች።

ከጃንግላን ስትሆን የሆነ ከተማ ጥሎናል። የሆነ ቤት ሰጥቶን ያዘገቡን ማታ እንደመጣን ግን እስካሁን ማንኛውም ሰው አላገኘንም። ቁልፍ ሰጥቶን ቤት ሰጥቶን ሄደዋል። ከዛ በላይ ምንም ምንም ነገር የለም። ቁጭ ብለን ቤት የባዶ ቤት ውስጥ ቁጭ ብለን ልጆቻችን ይዘ ቁጭ ብለናል ማለት ነው። ሁለት ዓመት ከአራት ወር ሆኛለሁ እዚህ ሀገር ግን ምንም ጥያቄ የለም። እጅም ሰጥቼ ነበረ ከዚህ በፊት

ምንም ነገር ጥያቄ፣ ኢንተርቪው ምንም አላደረጉኝም። እሺ፣ በዛው ወደዛ ከዚያ ጋር ለመውጣት ጫካ ገባው። በዛው ትናንትና አነሱን ማለት ነው። ደግሞ ደግሞ ከጫካው ምን ያህል መንገድ አስጓዟችሁ? እኛ ልጆች ያለን ልጆች፣ ወደ አምስት ሰዓት ሆነ ሄድ ነው። ሰውም እንዴት እንደሚያነሱት ማለት ነው እና በስነ ስርዓት ነው ሲያነሱት፣ በጣም በስነ ስርዓት ነው። ሰብ ለብቻ፣ ባልና ሚስት ለብቻ

ልጆች ያላቸው ደግሞ፣ ባል የሌላቸውና ልጅ ባላቸው አጠገብ የሌላቸው ሰው ልጆች ይዞ የነበሩት እናቶችም ለብቻ፣ ሴቶች ለብቻ፣ ወንዶች ለብቻ ነው አነሱት ማለት ነው። እንደ በስነ ስርዓት ነው አነሱት። በስነ ስርዓት ነው ያነሷችሁ? አዎ። እዚህ ደግሞ መቶን አሁንም ልጆች ያላቸውም አንድ ቤት ውስጥ ነው አደረጉን ማለት አንድ ቤት ውስጥ አሁን አንቺ ልጆች አሉሽ፣ ከሌላ ልጆች ካሉ እኔ አንድ ልጅ አለኝ። እሺ። አንድ ልጅም አንድ ኤርትራዊም ከእኔ ጋር ልጅ፣ እሷም ልጅ አላት የአራት አመት

እና እሷ ቤቱ ዜና ቤት ነው የሰጡን ማለት ነው። ከድሮ በጣም የተሻለ ቤት ነው። አሁን እናንተን ሁለታችሁን አንድ ላይ ያደረጉ። ሁለታችን ለእሷ አንድ ክፍል፣ ለእኔ አንድ ክፍል፣ ኩሽናችን ለጋራ፣ ቤቱ ለጋራ፣ ሁሉም ነገር ለጋራ ነው። የምታውቂያቸው ሰዎችም አንቺ ያለሽበት አካባቢ መጥተው ሰፍረዋል።

እሺ ከዚህ በኋላ ያለው እርምጃ ምንድን ነው ያላችሁ እድል ምንድን ነው አሏችሁ ምንም ነገር እስካሁን ምንም እናውቀው ነገር የለም ቤት ውስጥ አስገብቶን ቁርስ ሰጥቶን ሄደዋል ከዛ በላይ ማንም ሰው ምንም ሰው ምንም ነገር አናገኝም እሱ አነሳለሁ ያለው እንጂ ምንም ነገር ያለው ነገር የለም

ከዚህ በላይ የምመጣው እግዚአብሔር ነው የሚያውቀውና፣ የምንጠብቀው ሁሉም በላይ ሃዊ አንቺ ግን የምትፈልጊው ምንድን ነው? ወደ እንግሊዝ ሀገር መሄድ የሚፈልጋለ፣ ፈረንሳይ ሀገር ብቀርም እኔ ጥገኝነቱን ከሰጡኝ ግድ የለኝም። ፈረንሳይ ጥሩ ነው የሚለው አሉ። አንቺ ምንድን ነው አሁን ፍላጎትሽ? እኔ ፍላጎቴ ለምን እኔ ለራሴ ብቻ ሳይሆን

ለዘመዶቼ ከኔ ጋር ወይም ልጆቹም ሆነ ምንም ሆነ ለራሴ ብቻ አይደለም ማሳቢያ ያለብኝ ከኔ ጋር መንከራተቱ ልጆችም ወረቀት አግኝቶ ጥሩ ነገር ቢያገኙ ወይም ደግሞ ጥሩ ቦታ ላይ ቢደርሱ ደስ ይለኛል። ወረቀቱንም አግኝቶ የፈረንሳይ እኔም እንደዚያው የፈረንሳይ መንግስት ጥገኝነት

ለማመልከት ይችላሉ፣ የሚፈልጉ የሚልም ነገር ተናግሯል። ለምሳሌ እኔ ሁለት አመት ከምናምን እኔ እንኳን ለማመልከት እኔ ማመልከት እንኳን አንድ ቤት አስቀምጦኝ እንደ እንትን ተቀምጫለሁ። ልጄን ብቻ ጥሩ ቦታ እንደምደርስልኝ ነው የሚፈልገው ነበር። አመሰግናለሁ ቆንጅትን ለዘገባው። ወደ ተከታዩ ተያያዥ ዘገባ ደግሞ እንሸጋገር። ከዚህቹ ካሌ ከምትባለው የፈረንሳይ ሰሜናዊ ወደብ አቅራቢያ

ከምትገኘውና ተጃንግል ጃንግል ወይም ጫካው የሚል መጠሪያ ከተሰጣት የስደተኛ መጠለያ መንደር እስከ 10 ሺህ የሚደርሱ ስደተኞች እንደነበሩ ከእነዚህ ውስጥ ወደ 2 ሺህ የሚጠጉት ዕድሜያቸው ከ18 ዓመት በታች የሆነ መሆናቸውን

የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር የስደተኞች ዝውውር ታዛቢ ገልጸዋል። ይህ የስደተኞች መጠለያ መንደር መፍረሱን ተከትሎ መንደር ውስጥ የነበሩትን ስደተኞች በሙሉ የማዘዋወር ስራ እየተሰራ መሆኑም ተገልጿል። በአሁኑ ሰዓት ወደ ሌላ ቦታ እየተወሰዱ ከሚገኙት መካከል ጽዮን ግርማ የተወሰኑትን አነጋግራ ተከታዩን ዘግባለች።

የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አጥኒና በተለይ በዚች የፈረንሳይ ሰሜናዊ ወደብ አቅራቢያ ካሌ በተባለች ቦታ የሚገኘው

ጫካው የተባለው የስደተኞች መንደር የስደተኞች ምዝገባና መልሶ ማስፈር ሂደት ታዛቢ የሆኑት አቶ ካሊድ አብዱ ለአሜሪካ ድምጽ ለትግረኛ ቋንቋ አገልግሎት በሰጡት ቃለ ምልልስ በዚህ የስደተኞች መንደር ወደ አስር ሺህ የሚጠጉ ስደተኞች ይገኛሉ። ከእነዚህ ውስጥ ሀያ በመቶ የሚሆኑት ኢትዮጵያውያንና ኤርትራውያን ናቸው። አርባ አምስት በመቶ የሚሆኑት ደግሞ ሱዳናውያን ናቸው። ሰላሳ አምስት በመቶ የሚሆኑት የአፍጋኒስታን ስደተ

ስደተኞች ሲሆኑ አስር በመቶ የሚሆኑት ደግሞ ከሌሎች ሀገር የመጡ ስደተኞች ናቸው። ከእነዚህ ውስጥ ከ1500 እስከ ሁለት ሺህ የሚሆኑት እድሜያቸው ከ18 ዓመት በታች እንደሆነ አቶ ካሊድ ይናገራሉ። ከእነዚህ ውስጥ እንግሊዝ አገር ቤተሰብ ያላቸውን ወደዛ ለማሸጋገር ጥረት እንደሚደረግ ገልጸው እስካሁን ሁለት መቶ የሚሆኑት መላካቸውን ተናግረዋል።

ወጣት አብድ ይባላል። ከኢትዮጵያ ከምዕራብ ኦሮሚያ አካባቢ ተሰዶ ፈረንሳይ ከገባ ሁለት ዓመት እንዳስቆጠረ ይገልጻል። በዚህ የስደተኛ መንደር ኢትዮጵያውያን ስደተኞች መስፈር ከጀመሩ የቆዩ ቢሆኑም በተለይ በኦሮሚያ ከተቀሰቀሰው ተቃውሞ ጋር በተያያዘ እንደተበራከቱ ይገልጻል። ያው በተቃውሞ የመጡ ልጆች በጣም ሕጻናቶች የአስር ዓመት የአስራ አንድ ዓመት ሕጻናቶች አሉ እዚህ ቦታ ላይ ሳራን ተሻግሮ ባህርን ተሻግሮ

በነገራችን ላይ ባህር ላይ በጣም ሰው እየሞተ ነው። በጣም የሚታየው በየጊዜው የሚገኘው ሬሳ በየወሩ አምስት መቶ ሰው ሞተ፣ ስድስት መቶ ሰው ሞተ እንደዚህ የሆነ ምናምን ነገር ይባላል። ሳራ ላይ እንደዚህ ሰው ይሞታል። ተርፎ ደግሞ እዚህ ጋር የሚደርሰው ይብን እንደ ማንኛውም ሰው ማግኘት ያለበትን እድል ከችግር ወደ ችግር ያልፋል ማለት ነው። እና በጣም ያሳዝናል። አብዲ ስደተኞቹ በፍጥነት ጉዳያቸው ማለቅ ያልቻለው በዋነኛነት በአስተርጓሚ ችግር እንደሆነ ይናገራል።

በዕድሜ ከፍ ያሉትና የተሻለ መግባባት የሚችሉት መንደሩ መፍረስ ሲጀምር ከ18 ዓመት በታች የሆኑትን እንደረዷቸውም ይገልጻል። ለዛ እዛ ጋር ማድረግ ስለማይቻል የኛ ልጆች ምንም ማድረግ ስለማንችል አስተርጓሚ መጣ አልመጣ፣ ያው ልጆቹን ማስገባት አለብን ብለን እንደምንም ተጋፈን እንደምንም ልጆቹን አስገባናቸው። ያው አንድሬጅ የተባሉትን የተለያየ ነገር ተዘጋጅተዋል፣ እዛ ውስጥ እንዲገቡ አደረግናቸው ማለት ነው። እዛ ውስጥ መግባታቸው ግን ምንም ዋጋ የለውም።

የሆነ የምጠረጉምላቸው በስነስርዓት የምንከባከባቸው ሰው ከሌለ ማለት ነው። አሁን አሁን ራሱ የሆነ እዛ ውስጥ የገቡት እኛ ስላለን ነው። አሁን እዛ ከሄደን በኋላ የሆነ የሰው ካልመጣላቸው የምረዳቸው አካል ከሌለ ሌላኛው ሰው በእነሱ ድል ስጠቀም።

ሌላ የነሱ ፋይል ተቀብሮ ይቀራል ማለት ነው። የስደተኞች ኮሚሽን ታዛቢው አቶ ካሊድ እንደሚሉት እነዚህ እድሜያቸው ከአስራ ስምንት አመት በታች የሆኑትን በሙሉ ወደ እንግሊዝ ለማሸጋገር የፈረንሳይና የእንግሊዝ መንግስት ስምምነት ላይ በመድረሳቸው ሁሉንም ወደ እንግሊዝ እንደሚያሻግሯቸው ገልጸዋል። ሌሎቹን ስደተኞች በተመለከተ ደግሞ በአስራ ዘጠኝ አውቶቡሶች በፈረንሳይ ወደሚገኙ አራት መቶ ሰማኒያ የስደተኛ ጣቢያ ውስጥ እንደሚያሰፍሯቸው

ገልጸዋል። አቶ አምሳሉ የተባለ ሌላ ወጣት ስደተኛ በጅማ ዩኒቨርሲቲ አንደኛ አመት ተማሪ እንደነበርና ከተቃውሞ ጋር በተያያዘ ታስሮ ሲፈታ ከሀገር እንደወጣ ይናገራል። ከካሌ ወዴት እንደሆነ ወደማያውቀው ቦታ እየተወሰደና አውቶብስ ውስጥ እንደሆነ ገልጾልኛል። ከሀገሬ እንደወጣ ያደረገኝ የአውሬነት አሰራር ነው። አሁንም ይሄ የመንግስት አካሄድ ትክክል አይደለም። መታወቂያ ለማውጣት እኮ አባልነት ነው የምትፈርሚ

ዩኒቨርሲቲ ለመግባት አባልነት ነው የምትፈርም። ንግድ ፍቃድ ለማውጣት አባልነት ነው የምትፈርም። አባል አባል አባል አባል አባል። እውነቴን ነው ምልሽ፣ እውነቴን ነው ምልሽ። አንድ ነገር አለ። እነዚህ ነጮች እንኳን የማያውቁን ማለት ነው ከአንድ ደም ከአንድ እንኳን አካባቢ ተወልደን አድገን እንደዚህ አረመኔነት ሲሰራ እነዚህ እንኳን የማያውቁን ሲተባበሩ ምግብ እንኳን የሚሰጡን በመልካምነታቸው እየሳቁ የሚስሙን እነዚህ እንኳን ነጮች ማለት ነው፣ በምንም የማንገናኝ የእኛ ግን እኛም መስለው

አውሬነት ውስጣቸው የሚካሄድ ነው። በጣም መሮኛል። እውነቴን ነው። በጣም ማየት ነው ያስጠላል። ይሄ የስደተኛ ማየት ነው ያስጠላል። ሞት ነው የሚመረጥ ነው። ሌላ ያሲን የተባለ ስደተኛ አሁን ካሉበት ቦታ በአውቶቡስ ተጭነው እየተወሰዱ እንደሆነ ይናገራል። እንግዲህ አሁን ያው እንቅስቃሴያችን ወዴት እንደሆነ አናውቅም። በመንግስት እጅ ነው ያለ ነው

ፓሪስ ከጃንግል አንስቶን ወደ ስፔን ድንበር እየወሰዱ ነው ማለት ነው። ትንሽ ባለን ኢንፎርሜሽን ማለት ነው። የስደተኞች ኮሚሽኑ ታዛቢ አቶ ካሊድ ስደተኞቹን በየጣቢያዎቹ ለማስፈር እንግሊዝ ለፈረንሳይ ሀምሳ ሚሊዮን ዩሮ መስጠቷን ገልጸው ሁሉም ስደተኞች ከአካባቢው መነሳት እንዳለባቸው ተናግረዋል። በአካባቢው ላይ በእምቢተኝነት የሚቆይ ስደተኛ ካለ ፈረንሳይ በስደተኞቹ ቁጥር ልክ ብዛት ያላቸው ፖሊሶች ማዘጋጀቷን

ገልጸው ምናልባትም በኃይል ሊያነሷቸው እንደሚችሉ ግምታቸውን ተናግረዋል እንደ አውሮፓውያን የዘመን አቆጣጠር ከ2013 ዓ ም አንስቶ በብዙ መቶዎች የተቆጠሩ የሶማሊያ ጽንፈኛ ቡድን አልሸባብ ተዋጊዎች ቡድንን ከድተው መሄዳቸው ሲዘገብ

ከእነዚህም አንዳንዶቹ በተባበሩት መንግስታት የሚረዳው የአክራሪነት ዝንባሌውን ለመለወጥ የታለመ ፕሮግራም ተጠቃሚ መሆን ችለዋል። የአሜሪካ ድምፅ ዘጋቢ ጄሰን ፓቲንኪን ከሶማሊያ ባይዶዋ ከተማ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።

መሰል የእግር ኳስ ጨዋታዎች በሶማሊያ የተለመዱ የስፖርት እንቅስቃሴዎች ቢሆኑም ወታደራዊ ጥበቃ በሚደረግለት ቅጥር ግቢ በባይዶዋ እየተካሄደ ያለው ግን በዓይነቱ ለየት ያለ ነው። ተጫዋቾቹ በሙሉ ከዓለም አቀፉ እስላማዊ ጽንፈኛ ቡድን አልቃይዳ ጋር ቁርኝት ያለው የሶማሊያው አክራሪ ቡድን አልሻባብ የቀድሞ ተዋጊዎች ናቸው። ቡድኑን ከድተው እጃቸውን ከሰጡ በኋላ ለጥፋታቸው የእስር ቅጣት በመቀበል ፋንታ

የአክራሪነት ዝንባሌ ለማምከን የታለመው ልዩ ፕሮግራም ተጠቃሚ እንዲሆኑ ከተመረጡት የጽንፈኛው ቡድን የቀድሞ ጀሌዎች ውስጥ ናቸው። በወሰደው እርምጃ አሁንም ድረስ ከቡድኑ የሚደርስበት የግድያ ዛቻ ሳቢያ ስሙ እንዳይጠቀስ የጠየቀው በሀያዎቹ መጀመሪያ የሚገኝ ሶማሊያዊ ወጣት ከእነኚህ ውስጥ አንዱ ነው። አልሻባብን የተቀላቀለው ሶማሊያ ውስጥ ጽንፈኛውን ቡድን በመዋጋት ላይ በሚገኙት የኢትዮጵያ ጦር ሰራዊት አባላት ወላጅ አባቱ ከተገደሉበት በኋላ መሆኑን

ይናገራል። ከስድስት ዓመታት በኋላም በቡድን ውስጥ የሚታየው የእርስ በርስ ሽኩቻ ስላታከተውና በሲቪሎች ላይ የሚደርሰውም ጥቃት ስላሳመመው አልሻባብን ጥሎ ወጣ። ከዕድሜ ስድስቱ ዓመታት እንደ ዘበት አምልጠውኛል።

የሁለተኛ ደረጃ ትምህርታቸውን አብረው ይከታተሉ የነበሩ ጓደኞቼ ዛሬ ከተማ ገብተው የዩኒቨርሲቲ ተማሪዎች ሆነዋል። ተስፋ ነው የሚታይባቸው። ሰላሳኛ ዓመቴ ከመቆጠሩ በፊት እኔም በእነሱ ፈለግ ትምህርቴን ማጠናቀቅ ነው የምመኘው። በማዕከሉ የቀድሞ የአልሸባብ ተዋጊዎች መደበኛ የቀለም ትምህርት፣ የልዩ ልዩ ክህሎቶች ሥልጠናና የሃይማኖት ትምህርቶችን ይከታተላሉ።

ከማዕከሉ በሚያገኙት የገንዘብ ድጋፍም ከምረቃ በኋላ የሚተዳደሩበትን የፈጠራ ወይም የንግድ ሥራ እቅድ ይነድፋሉ። ይሁን እንጂ ያ የክፉ መንገድ ትላንትናቸው የሚፈልጉትን ያህል ሩቅ አይሆንም። አልሻባብ ካለበት ድርሻ አልልም። ወደ ከተማ ቢሄድ የአካባቢው ነዋሪዎች ሊደርስ ከሚችል አደጋ

ያለመጠበቅ ስሜት ሊያድርባቸው ይችላል። ስለሆነም ከሁሉ የተሻለው አማራጭ ጊዜው እስኪያልፍና ማኅበረሰቡ ዳግም የመተማመን ስሜት አድሮበት ማንነታችንን አምኖ እስኪቀበል ድረስ ሁኔታውን ተቀብሎ እዚህ ማዕከል ውስጥ መቆየት ነው። አንዳንዱ የቀድሞ የአልሻባብ ተዋጊ ያን የጸና የአክራሪነት እምነቱን በቀላሉ መጣል ስለማይሆንለት የሽብርተኝነት ዝንባሌ ማድረቂያው ሂደትም ረዥም ጊዜ ይወስዳል።

ለደህንነታቸው ሲሉ ስማቸው እንዳይገለጥ የጠየቁ አንድ በማዕከሉ የእስልምና ሃይማኖታዊ ትምህርት መምህር ሁኔታውን እንዲህ ያስረዳሉ። አንዳንዶቹ ይሞግቷል። እናም የእኛ ይሄኛው ነው ስንል፣ አንተ ደግሞ የለም በዚህ ነው የማምነው ካልክ መልካም

የቅዱስ ቁርአንና ሀዲት መጽሐፍትን ይዘን አረፍ ብለን እንነጋገር። የበኩልህን ጥናት አድርግናም አተረጓጎመህ ትክክል ሆኖ ካገኘነው አንተን እንቀበላለን። ሙስሊሞች እንደ መሆናችን ገንቢ በሆነ መንገድ ነው መከራከር ያለብን እንላቸዋለን።

እንደ ማዕከሉ ስራ አስኪያጆች ገለጣም እስካሁን ከባይዶዋው የሽብርተኝነት ዝንባሌ ማረቂያ ተቋም የተመረቀ አንድም የቀድሞ አልሻባብ ተዋጊ መልሶ ቡድኑን አልተቀላቀለም። ይሁን እንጂ ሂደቱ የተዋጣለት ለመሆን ገና ብዙ መጓዝ አለበት። ይህ በእንዲህ እንዳለ ታዲያ

ቡድኑን ከርተው የሚመጡ የቀድሞ የጽንፈኛው ቡድን ተዋጊዎች የአሸባሪነት ዝንባሌን ለማድረቅ ለታለመው ለዚህ ስልጠና ማዕከል የሚመረጡበት መንገድ አንዳንዶችን ግራ ያጋባ ይመስላል። ቀድሞ አሸባሪ የነበሩ ግለሰቦች ይህን ሁሉ ጥቅም ያዘሉ እድሎችና ድጋፎችን እያገኙ እኛ ግን እንደምን ተነፈግን? ሲሉም ይጠይቃሉ። ፕሮግራሙን የነደፉት በተባበሩት መንግስታት የሶማሊያ ልዩ መልእክተኛ ረዳት ፓትሪክ ሉትስ ግን የማዕከሉ ሚና

አሁንም ቆልፎኖ ይቀጥላል ይላሉ። በዚህ ጥረት ሳቢያ በአልሻባብ ውስጥ የሚገኙ አንዳንድ ቡድኖች ሳይቀሩ የሰላም ድርድር እናድርግ የሚል ጥሪ ለሶማሊያ መንግስት እንዲያቀርቡ አንዳች ዋስትና ጭምር እየሆናቸው መሆኑን አስረድተዋል። የማዕከሉ ሥራ ለተሳታፊዎቹ አዲስ ተስፋና ወደ ሰላማዊ ሕይወት ለመመለስም ሁለተኛ ዕድልን የሰነቀ ነው።

ወደ ተከታዩ ዘገባ እናልፋለን። ምርጫ በዩናይትድ ስቴትስ። በዩናይትድ ስቴትስ ለፕሬዚደንትነት የሚደረገው የምረጡኝ ዘመቻ አሁንም በተጠናከረ ሁኔታ እንደቀጠለ ነው። አንዳንድ መራጮች ጥቅምት 29 2009 ዓመተ ምሕረት ጠቅላላ ምርጫ ከሚካሄድበት ዕለት በፊት አስቀድመው ድምፅ እየሰጡ ነው።

መራጮች በግለሰብ ደረጃ በበርካታ ክፍለ ግዛቶች አስቀድመው ድምፅ መስጠት የጀመሩት ከትናንት ሰኞ ጀምሮ ሲሆን በፖስታ መልእክት የመምረጡ ሂደት ግን አሰራሩን በሚደግፉ ግዛቶች ውስጥ ከዚያም ቀደም ብሎ ሲካሄድ ቆይቷል። ዝላቲትሳ ሆክ ያጠናቀረችው አጠር ያለ ዘገባ አለ፣ ሰሎሞን ክፍል ያቀርበዋል። የወቅቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻ

በታሪክ ከቀደሙት ሁሉ ረጅሙና ከባድ ፉክክር የታየበት ሆኗል። አንዳንድ መራጮች እንዲያውም ድምፃቸውን ቀደም ብለው በመስጠት ከሐሳብ መገላገሉን መርጠዋል። አንዲት ሴት መራጭ እንዲህ ነበር ያሉት። ድምፅዬን እኔ በፈለግኩት መንገድ ነው መስጠት የወሰንኩት። ከዚያ በኋላ ከየትኛውም አቅጣጫ የሚመጣ ተጽዕኖ አይሰማኝም ማሰብም አይኖርብኝም ምክንያቱም

ማድረግ የሚችለውን ሁሉ አድርግ ያለሁና ምናልባትም በዚህ ምክንያት ሊሆን ይችላል። በየድምፅ መስጫ ጣቢያው ትናንት ቀደም ብሎ ለመምረጥ የተሰለፈውን ሰው ቁጥር ያበራክተውና ሰልፉን ያራዘመው የሂውስተን ቴክሳስ ድምፅ ሰጪዎች ያን አልጠበቁም ነበር። ከንጋቱ 11 ሰዓት ገደማ አካባቢ ይመስለኛል ወደ ድምፅ መስጫ ጣቢያው ለመሄድ የተነሳ ነው።

ድምፅ ሰጪዎች በሰልፍ ላይ እያሉ እንኳ ታዲያ የፖለቲካ ተጽዕኖ ተጠናክሮ ቀጥሏል። በቴክሳስ ለምሳሌ በእንደራሴዎቹ ምክር ቤት የዲሞክራቲክ ፓርቲው አባል ሺላ ጃክሰን ሊ የሪፐብሊካን ፓርቲውን በመደገፍ ድምፅ ለመስጠት የወጡትን መራጮች ወደ ፓርቲያቸው ለመቀየር ተስፋ በማድረግ ለማሳመን ይሞክሩ እንደነበር ታይተዋል። It is a vote for America's destiny and her future.

ምርጫው የአሜሪካን መጻኢ ዕድል የሚወስን ነው። እዚህ ወረዳ ውስጥ ለዳኝነትና አቃቤ ሕግ ቦታ በሚወዳደሩት ሴቶች ኮርቻለሁ። የክሊንተን ምክትል እጩ ፕሬዝደንት ቲም ኬን ትላንት በፍሎሪዳ ተገኝተው ነበር። ቴክሳስ ብዙውን ጊዜ እንደ ሪፑብሊካን ፓርቲ ክፍለ ግዛት ቢታይም በዘንድሮ ፕሬዝደንታዊ ምርጫ ግን በሁለቱ አውራ ፓርቲዎች መካከል ፉክክሩ የተቀራረበ እንዲያውም ክሊንተን

በደቡብ ምዕራብ ግዛቶች ታሪካዊ ድል ሊጎናጸፉ እንደሚችሉ ተስፋ አለ። የሪፐብሊካን ፓርቲ ውጭ ተወዳዳሪ ቱጃሩ ዶናልድ ትራምፕም በተለይ ወዴት እንደሚያደላ ገና ያለየለት የለት ፍሎሪዳ እጅግ አስፈላጊ መሆኑን ይገነዘባሉ። አሁን በቅርብ ጊዜ ይፋ እንደሆነው እንደ ኤቢሲው ቴሌቪዥን ፌዘኛ የህዝብ አስተያየት መለኪያ ሳይሆን ያለፉት ዓመታት ያሳዩት ትክክለኛ ናቸው።

በብሔራዊ ደረጃ እንኳ ቢታይ እኛ በሁለት ነጥብ እንመራለን። ይህ በእንዲህ እንዳለ ሂለሪ ክሊንተን በአሁኑ ጊዜ ትኩረታቸውን ከዶናልድ ትራምፕ ላይ አንስተው ከዲሞክራቲክ ፓርቲው ለዩናይትድ ስቴትስ ኮንግረስ እየተወዳደሩ ለሚገኙ እጩዎች ድጋፋቸውን በመስጠት ላይ ይገኛሉ። የእንደራሴዎቹ ምክር ቤት አብዛኛው መቀመጫ በአሁኑ ወቅት በሪፐብሊካኖች መያዙ ይታወቃል።

አሁን ከምሽቱ ሶስት ሰዓት ከ37 ደቂቃ ሆኗል አዲስ አበባ ላይ በዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ 8 ሰዓት ከ37 ደቂቃ ነው ማክሰኞ ጥቅምት 15 2008 ዓ.ም በ 19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ በቀጥታ እየደረሳችሁ ያለውን

ስርጭት ነው እየተከታተላችሁ ያላችሁት። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በኢንተርኔት ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ተከታተሉን፣ ተሳተፉ። ሁለት ዜሮ ሁለት ስድስት ሀምሳ ስድስት ሰማንያ ስድስት ሰባ ስድስት የዋትሳፕ

አድራሻችን ነው። የአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል አስተያየቶቻችሁን ለመቀበል ጥቆማዎቻችሁን ለማግኘት እንዲሁም ሀሳባችሁን ተቀብለን ለሌሎች ለማካፈል ና ከናንተ ከአድማጮች ጋር በቀጥታ ለመገናኘት አዲስ የዋትሳፕ ቁጥር አዘጋጅተናል። በዋትሳፕ አድራሻችን መረጃና አስተያየት መስጠት የምትፈልጉ 202 656 86 76 የስልክ ቁጥራችሁን

ላኩልን መልሰን እንደውላለን። አስተያየቶቻችሁን አድርሱን። ሀሳባችሁን ለሌሎች እናደርሳለን። የዋትሳፕ አድራሻችንን መልሰን እናስታውሶ 2026568676 የአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል ዋሽንግተን ዲሲ

የተከበራቸው አድማጮች ተከታዩ ዝግጅታችን ወደ ኦሮሚያ የሰሞኑ የሹምሽር ሂደት ይወስደናል። ሰሞኑን ይፋ የተደረገው አዲስ ካቢኔ የሕዝቡን ፍላጎት ሊያረካ የሚችል የመልካም አስተዳደር ጥያቄን የሚመልስና

የመንግስትን የማስፈጸም አቅም የሚያሳድግ ነው ሲል የኦሮሚያ ክልላዊ መንግስት አስታወቀ። በአስቸኳይ ጊዜ አዋጁ የሚመለከተው የፀጥታውን ሁኔታ መሆኑን የጠቆሙት የክልሉ መንግስት ቃል አቀባይ አቶ ፈቃዱ ተሰማ የተቀሩት ስራዎች ግን በተለመደው መንገድ ይቀጥላሉ ብለዋል። በዚህም መሰረት የህዝብን ፍላጎት ለማርካትና የመልካም አስተዳደር ጥያቄን ለመመለስ በትጋት እንደሚሰራ የክልሉ ቃል አቀባይ ተናግረዋል።

የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ኃላፊ የሆኑትን አቶ ፈቃዱ ተሰማን ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ የካቢኔ ሹም ሽር ያደረገው አዲሱን ማዋቀሩንም ያስታወቀው ሰሞኑን ነው። የዚሁ ምክር ቤት አፈ ጉባኤ የነበሩትና በቅርቡ የኦህዴድ ሊቀመንበር ሆነው የተመረጡት ለማ መገርሳ የክልሉ ፕሬዝዳንት ሆነው ተሹመዋል።

ፕሬዚዳንት ሆነው ሲያገለግሉ የቆዩት አቶ ሙክታር ከድር ቀደም ሲል ከኦህዲድ ሊቀመንበርነታቸው፣ አሁን ደግሞ ከክልሉ ፕሬዚዳንትነታቸው ተነስተዋል። ምክር ቤቱ በዚሁ ስብሰባ አቶ ኡመር ሁሴንን ምክትል ፕሬዚዳንት፣ ምክትል ፕሬዚዳንት የነበሩትን አቶ እሸቱ ደሴን ደግሞ አፈ ጉባኤ አድርጎ ሰይሟል።

አዲሱ ካቢኔ የህብረተሰቡን ጥያቄዎች ለመመለስ የሚያስችል ቁመናና ብቃት እንዲኖረው ተደርጎ መዘጋጀቱን የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ተሰማ ለቪኦኤ ተናግረዋል። ሰሞኑን ይፋ በተደረገውና 27 አባላት ባሉት በዚሁ የኦሮሚያ ካቢኔ አብዛኛዎቹ አዳዲስ መሆናቸውንም አብራርተዋል። ከማንኛውም ጊዜ በላይ ካቢኔው በጥንቃቄ የተደራጀበት ሁኔታ ነው። ምክንያቱም ሚኒስቴሪያል ፖስት ላይ የነበሩ የፌዴራል መንግስት

ከኦሮሚያ የሄዱ የፌዴራል መንግስት አመራር የነበሩ ሚኒስትሮች የመጡበት ውጤት ያመጣሉ የተባሉበት ቦታ የመጡበት ልምድ ያላቸው ባለሙያዎችም በስፋት የመጡበት እንዲሁም ደግሞ የአመራር ቲሙን ለማጠናከር የግድ ማዕከላዊ ኮሚቴ የማይጠይቅበት ኦሮሚያ እንደሚታወቀው ሰፊ ነው። በኦሮሚያ ለውጥ መጣ ማለት በኢትዮጵያ ደረጃ የሚመጣው ትልቅ ትርጉም አለው ማለት ነው። ስለዚህ በዚህ ደረጃ ታይቶ የተዋቀረ ነው

ማለት ይቻላል። የማዕከላዊ ኮሚቴ አባል የሆኑ ያልሆኑ እያሉ አብራርተውልኛል። እና የማዕከላዊ ኮሚቴ አባል ያልሆኑ ሲሉ 17ቱ ስል በቁጥር አዲስ የተሾሙት 17 ናቸው ማለት ነው። የካቢኔን በሚመለከት ብቻ ማለት ነው። ስንት ናቸው? የኦሮሚያ ካቢኔ አባላት ማጠቃላይ የኦሮሚያ ካቢኔ አባላት ማጠቃላይ ወደ 27 ቁጥር ያለው ነው። 17ቱ አዳዲስ ሰዎች ናቸው። 17ቱ ፕሬዚደንቱን ጨምሮ አዲስ ናቸው። የካቢኔን በሚመለከት ብቻ ማለት ነው። ከዚህ ከ17ቱ ከተሾሙት ውስጥ

ስምንቱ የኦህዴድ ማዕከላዊ ኮሚቴ አባላት አይደሉም። ከስምንቱ ውስጥ ደግሞ አምስቱ ተራ አባል ሲሆኑ፣ ሶስቱ ከናካቴው የድርጅት አባል አይደሉም ማለት ነው። አቶ ፈቃዱ እንግዲህ የተለያዩ ተቃዋሚ ፓርቲዎች እነዚህን ሹምሽሮችና ሽግሽጎች በተመለከተ በሰጧቸው አስተያየቶች፣ ቀደም ሲልም በኦህዴድ አመራር ላይ የተደረገውን ለውጥ ተከትሎ ማለት ነው ይህ የሰዎች መለዋወጥ ነው እና ለውጥ ሊያመጣ አይችልም

ቃል በቃል አንድ በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ አመራር አባል የተናገሩት ጉልቻ ቢለዋወጥ ወጥ አያጣፍጥም የሚል አባባል አለ በሀገራችን በኢትዮጵያ እና ያንን ነው የሚያስታውሰን እንጂ መሰረታዊ ለውጥ የሚያመጣ ስራ እየሰራ አይደለም፣ መንግስት የክልሉን መንግስት ጨምሮ የኦሮሚያ ክልላዊ ላይ መንግስትን ጨምሮ ይላሉ ተቃዋሚ ፓርቲዎች። ይህንን የሚሉበት የራሳቸው መነሻ አላቸው ማለት ነው። የስርዓት ለውጥ ነው የሚፈልጉት ማለት ነው። ህዝብ በትክክል የጠየቀው የመልካም አስተዳደር ጥያቄ ናቸው። ልማት መጥቷል፣ ግን በቂ አይደለም።

መስረተ ልማት አድርሳቸዋል፣ ግን ጥራት የላቸውም። ወጣት አስተምራቸዋል፣ ነገር ግን ስራ አልፈጠራችሁም የሚል ነው የህዝብ ትክክለኛው ጥያቄ ማለት ነው። ስለዚህ ከዚህ ከህዝብ ጥያቄ ስንነሳ የጥረቶቻችሁን አረማችሁ፣ በአዲስ መልክ ተዘራጅታችሁ የህዝብን ጥያቄ መመለስ አለባችሁ የሚል ነው እና የሁለቱ ጥያቄዎች ባህሪና ተፈጥሮ ስለሚለያይ ያሁን ያደረግ ነው የህዝቡን ፍላጎት ሊያረካ የሚችል የህዝብን የመልካም መስረር ጥያቄ ሊመልስ የሚችል

የመንግስት የማስፈጸም አቅምን በማዕከላዊ ኮሚቴ በፓርቲ ሰዎች ብቻ ሳይታጠር ከፍተኛ ልምድ እና ከፍተኛ እውቀት ያላቸውንም ነው መልሶ በማደራጀት ህዝቡ ጥያቄ ሲያነሳባቸው የነበሩ መስሪያ ቤቶች ላይ እነዚህን ማደራጀት ማለት ህዝቡ የልማት ጥያቄውን የመልካም አሰራር ጥያቄውን እንዲመለስለት መንግስት ተረድቷል ማለት ነው። መጀመሪያ ከአናት ይጀምራል እስከ ቀበሌ ድረስ ይሄዳል ማለት ነው።

በዞን ደረጃ ተመሳሳይ የሽግሽግና አስፈላጊ የሆነ ማዋቀር ይካሄዳል። በቀበሌ ደረጃም ይካሄዳል። በተለይ በቀበሌ ደረጃ በወረዳ ደረጃ ወደ ህዝብ ተጠግቶ ያሉ የመንግስት ማዋቅሮች የህዝብ ትችትም ይጨመርበታል ማለት ነው። ስለዚህ ሙሉ በሙሉ በመንግስት ውስጥ ያለው ለውጥ የህብረተሰቡን ጥያቄ ለመመለስ የሚያስችል ቁመናና ብቃት እንዲኖረው ተደርጎ ነው የተደራጀው ማለት ነው።

አቶ ፍቃዱ እንግዲህ እነዚህ ለውጦች ይፋ እየተደረጉ ያሉት የካቢኔ ለውጡም ሊሆን ይችላል፣ ሌሎቹም በአስቸኳይ ጊዜ አዋጅ ምክንያት የህዝብ ድምጾች ሊሰሙ በማይችሉበት ሁኔታ ውስጥ ነው። በህግ ስለሚከለከል ማለት ነው። አገሪቱ ለስድስት ወራት ያህል በአስቸኳይ ጊዜ አዋጅ ስር ስለምትሆን፣ ይህ የህዝቡን ቅሬታ ከመስማት አንጻር እና ለውጡን ከመተግበር አንጻር እንዴት ይታያል? እንግዲህ ይሄ የተጀመረው ከፍተኛ አመራር በሚባለው ውስጥ ነው እነዚህ አይነት ሽግሽጎች

እና የአመራር ስምሪት ማስተካከያና መልሰው የማዋቀር የተጀመረው ማለት ነው። ይህ እስከ ህዝቡ ድረስ ይሄዳል። እዚህ የሚቆም አይሆንም ማለት ነው። ታድሰው በድርጅትና በመንግስት አጥር ታጥሮ የሚቆይ አይሆንም። የመካከለኛ አመራሩ፣ የጀማሪ አመራሩ፣ እንደገና የህዝቡም ይኖራሉ ማለት ነው። ስለዚህ ከህዝቡ ጋር የሚደረጉ መደበኛ ስብሰባዎች ይቀራሉ ማለት አይደለም

ከአዋጁ ጋር አዋጁም ግልጽ እንደሚያደርገው ለውከትና ብጥብጥ የሚጋብዙ ነገሮች መሰብሰብ፣ መቃወም እንደዚህ አይነት ነገሮች ናቸው። በአዋጁ ግልጽ ከሆነ ይሄ አሉታዊ ነገር ይኖረዋል ብለን አናምንም ማለት ነው። የመጨረሻ ጥያቄ አደርጋለሁ። ተፈቃዱ ለምሳሌ የእናንተን ክልልም ሌሎችንም ሊመለከት ይችላል። በአስቸኳይ ጊዜ አዋጁ ምክንያት አሁን ያለው የኢትዮጵያ

የአስተዳደር መዋቅር ለሚቀጥሉት ስድስት ወራት ሴንትራላይዝድ ወይም ማዕከላዊነትን እየጠበቀ ይመስላል የሚሉ አስተያየቶች እየተሰጡ ነው። እና ከዛ አንጻር በኦሮሚያ ክልል ክልሉ አሁን ቅድም ያሏቸውን አላማዎችም ለማሳካት ሊሆን ይችላል በሚያደርገው እንቅስቃሴ ላይ አሉታዊ ተጽዕኖ ያሳድራሉ። ይህን እንዴት ነው የሚያስታርቁት? በአስቸኳይ ጊዜ አዋጁ ምክንያት አዲስ ያለውን አሰራር አሁን እናንተ ልታደርጉ ከምታስቡት ወይ ልታሳኩ ከምታልሙት አላማ አንጻር ማለት ነው ይሄ ምንም አይነት ግንኙነት የለውም።

የአስቸኳይ ጊዜ አዋጁ ጸጥታን ብቻ የሚመለከት ነው። የጸጥታ ኃይሉ ስድስት ወራት ጊዜ ውስጥ የተለያዩ ቦታዎችን የሕዝቡን የሰላምና የዜጎች ደህንነትን አደጋ ላይ ይጥላል የሚል ሕዝቡ ጥያቄ ነበረው ሀሳብ ነበረው። ይህንን በፍጥነት ወደ ቦታው መመለስና ማስተካከል አስፈላጊ ስለሚሆን

በህገ መንግስታችን ላይ በተቀመጠው መሰረት ነው የአስቸኳይ ጊዜ አዋጁ የታወጀው እና የጸጥታ ጉዳዮችን በጋራ ነው የሚሰራው ማለት ነው። በጋራ ነው ውሳኔ የሚሰጥባቸው ማለት ነው። የመንግስት አስፈጻሚ አካሉም ራሱን ችሎ ራሱን በራሱ የማስተዳደር ስራውን ይቀጥላል። አሁንም እየሆነ ያለው ይሄ ነው። የፍትህ ስርአቱም የዳኝነት ስርአቱም ራሱን ችሎ የሚቀጥል ይሆናል።

የህግ አውጪው አካል ወይም ደግሞ ጨፌ ራሱን ችሎ ነው የሚሄደው ማለት ነው። ስለዚህም ነው አስቸኳይ ስብሰባ ጠርቶ አስቸኳይ ጊዜ አዋጁ ላይም ተዋጅተው፣ በሌላ መልኩ ደግሞ አዲስ የካቢኔ ሹምሽረት አድርገው በአዲስ መልክ መንግስትን ያዋቅረው ማለት ነው። ጨፌው መደበኛ ስራውን እየቀጠለ መኖሩን የሚያሳይ ነው ማለት ነው። እዚህ ላይ ምንም አይነት ተጽዕኖ አይኖረውም። የጸጥታ ጉዳይም ብቻ ነው በአዋጁ የተቋቋመ ኮማንድ ፖስት የሚከታተለው ማለት ነው። ይሄ ማለት ደግሞ ክልልም የሚሳተፍበት ነው።

ፌዴራል መንግስት የሚባለው ክልሎችን ማይወክል ሳይሆን ከክልሎች የተረፈ ስልጣን የተሰጠው ፌዴራላዊ ስርዓት ነው ያለው ማለት ነው። ስለዚህ አለታዊ ነገር የለውም። ካለፈው ክረምት ጀምሮ በክልሉ ያሉ ችግሮችን መነሻ መገለጫቸውንና መፍትሄዎቹን የተመለከቱ ውይይቶች በኢህአዴግና በኦህዴድ ደረጃ ሲካሄዱ መቆየታቸውን አቶ ፈቃዱ አስታውሰዋል። ግልጽ አቅጣጫ መቀመጡንም አመልክተዋል። የተደረገው ሹምሽርና የኃላፊነት ሽግሽግም የዚሁ ሂደት ቀጣይ መሆኑን አስረድተዋል።

በኦሮሚያ ክልል የተጀመረው ሹምሽርና የኃላፊነት ሽግሽግ በፌዴራል መንግስቱም እንደሚቀጥል ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከኢህአደግ የፌስቡክ ገጽ ላይ ያገኘ ነው መረጃ አለ

ጎንደር ውስጥ ከጸረ ሰላም ኃይሎች ጋር ለመተባበር ጫካ የገቡ ዘጠና ሦስት ሰዎች ለኮማንድ ፖስቱ እጃቸውን መስጠታቸውን ከመካከላቸው አርባ አምስቱ የታጠቁ አርባ ስምንቱ ደግሞ ያልታጠቁ መሆናቸውን ይኸው የኢህአደግ የፌስቡክ ገጽ መረጃ ጠቁመዋል። በኦሮሚያ ክልል ቄለም ወለጋ ዞን ደንቢዶሎ ከተማና ሶዶ ወረዳ

የቀድሞ የተዘረፉ ያላቸው ሰባ የጦር መሳሪያዎች ለጸጥታ ኃይሎች ተመላሽ ሆነዋል፣ ይላል ይኸው የኢህአደግ የፌስቡክ ገጽ መረጃ። የጦር መሳሪያውን የመለሱት ዘራፊዎች ያላቸው ራሳቸው መሆናቸውንም ገልጿል። በዚያው ዞን አለመረጋጋቱን የሚያስተባብሩና የሚመሩ ያላቸው አንድ መቶ አሥር ሰዎችም በቁጥጥር ስር መዋላቸውን መረጃው ይናገራል።

ኦሮሚያ ክልል ምዕራብ አርሲ ዞን ንብረት በማጥፋት የተሰማሩ ዋናዎቹ ከሻሸመኔ 450፣ ከተለያዩ የምዕራብ አርሲ አካባቢዎች

ደግሞ 670 በድምሩ 1120 ሰዎች በቁጥጥር ስር ውለዋል። ከተዘረፉት 162 ጦር መሳሪያዎች 88ቱ ተመላሽ ሆነዋል። ቀሪዎቹን ለማስመለስ አሰሳ እየተካሄደ ነው ይላል ይኸው የኢህአደግ የፌስቡክ ገጽ ሪፖርት። ሪፖርቱ ይቀጥልና

በምዕራብ ጉጂ ዞን 32 ካላሽኒኮቫ ጠብመንጃዎች ተመላሽ መደረጋቸውን ሦስት መቶ ሁለት ሰዎች መታሰራቸውን ሃያ የሚሆኑ ደግሞ እጅ ለመስጠትና ላለመስጠት ከሀገር ሽማግሌዎች ጋር በድርድር ላይ መሆናቸውን የተዘረፉ የቢሮ መገልገያዎችን ለማስመለስም አሰሳ እየተካሄደ መሆኑን ይዘረዝራል። በምዕራብ ሸዋ ዞን በአዳማ፣ በቦራ፣ በሎሜ ሊበን፣ በጭቋላ

በአድአ በቦሴት እና በአዳሚ ቱሉ ዘጠና ሁለት የጦር መሳሪያዎች እና ስምንት ሽጉጦች ተመላሽ መደረጋቸውን ያለመረጋጋቱን መሪዎች ለማሰር አሰሳው መቀጠሉን በአጠቃላይ ከኦሮሚያ ክልል ተዘርፈዋል ካላቸው ከ513 የተለያዩ የጦር መሳሪያዎች 384 አራቱ መመለሳቸውን የኢህአደግ የፌስቡክ ሪፖርት ይናገራል። በአማራ ክልል ጎንደር

ከተማ ውስጥ ንግዳቸውን ዘግተዋል ያላቸው 13 ባለሱቆችና የሥራ ማቆም አድማ ለማስተባበር ሞክረዋል ያላቸው 13 ሰዎች መታሰራቸውን ሪፖርቱ አክሎ ጠቁሟል።

በባህር ዳር ደግሞ ንግዳቸውን ለመዝጋት አቅደዋል ያላቸው 35 ባለሱቆች መታሰራቸውንና ከነዚህ መካከል ስድስቱ ሲለቀቁ 29ኙ ግን አሁንም እንደታሰሩ መሆናቸውን በኢህአደግ ፌስቡክ ላይ የወጣው ይኸው ሪፖርት አመልክቷል።

በአስቸኳይ ጊዜ አዋጁ ላይ አጠር ያለ ትንታኔ አለን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግሥት ስለ አስቸኳይ ጊዜ ሁኔታ የደነገገውን አንቀጽ 93 እና ሌሎችም ተያያዥ አንቀጾችን እያነሳን ውይይት ጀምረናል።

ትንታኔዎቻቸውንና ሐሳቦቻቸውን እየሰጡን ካሉ ባለሙያዎች መካከል በአውስትራሊያው ሜልበርን ዩኒቨርሲቲ ረዳት ተመራማሪና መምህር የሕግ አጥኙ ዶክተር ጸጋዬ አራርሳ የአስቸኳይ ጊዜ አዋጅ የማይገድባቸውን ሕገ መንግሥታዊ መብቶች ይተነትናሉ።

አስቸኳይ ጊዜ አዋጅ የማይገድባቸው መሰረታዊ መብቶች አሉ። ይሄ ናቸው አሁን እኛ ሀገር ያልተጣሰው አንደኛ፣ ለምሳሌ በአንቀጽ ዘጠና ሶስት በንዑስ ቁጥር አራት አምር ኋላ የተቀመጠ ዝርዝር አለ። ይሄ ምንድን ነው? አስቸኳይ ጊዜ አዋጅ በሚታወጅበት ጊዜ የማይጣሱ የሕገ መንግሥት አንቀጾች፣ የማይገሰሱ መብቶች አሉ። እነዚህም አምስት ናቸው። በኢትዮጵያ ሕገ መንግሥት አንደኛው አንቀጽ አንድ ነው። አንቀጽ አንድ ማለት የኢትዮጵያን ፌዴራላዊ ዲሞክራሲያዊ ሪፐብሊካዊ

አወቃቀር እና ይሄ የሚያስቀምጠውን ስርዓት የኢትዮጵያ ፌዴራል ዲሞክራሲክ ሪፐብሊክ ነች የሚለውን ስሙን መቀየር አይቻልም በአስቸኳይ ጊዜ አዋጅ። አንደኛው ይሄን አንቀጽ አንድ። የአስቸኳይ ጊዜ አዋጅ ሌላ ማይነካው አንቀጽ አንቀጽ አስራ ስምንት ነው። ይሄም ማንኛውም ሰው ኢሰብዓዊ ከሆነ ጭቃኔ ከተሞላበትና ክብርን ሰብዓዊ ክብርን ከሚያዋርድ

ተግባር ወይም አያያዝ የተጠበቀ ይሆናል ይላል አንቀጽ አስራ ስምንት በሌላ አገላለጽ አንቀጽ አስራ ስምንት ቶርቸር ማድረግ አይቻልም ሰውን ማሰቃየት አይቻልም ነው እያለ ያለው ገድብ ልትይዘው ትችላለህ ልታስረው ትችላለህ ነገር ግን

ኢ ሰብአዊ የሆነ ጭካኔ የተሞላበትና ሰብአዊ ክብሩን የሚያዋርድ ማንኛውም አይነት ተግባር አትፈጽምበትም ማለት ነው። ሶስተኛ የሚከለክለው አንቀጽ ሀያ አምስት እንዳይገሰስ እንዳይጣስ ነው ወይም እንዳይገደብ። አንቀጽ ሀያ አምስት ምንድን ነው የተባለ እንደሆነ የሰዎች ሁሉ

እኩልነት በሰውነታቸው ብቻ እኩል መሆንና ማለት ዲስክሪሚኔሽን መኖር የለበትም ይላል። የእኩልነት መብትና ተለያይቶ የመያዝ ወይም ዲስክሪሚናቶሪ ትሪትመንት ሊኖር አይገባም። የማግለል ሁኔታ ማለት ነው። የማግለል ወይም አንዳንድ ሰዎችን በማንነታቸው ላይ ተመስረተ በቋንቋ በጾታ ወይም በተለያዩ ምክንያት ልዩነት ማድረግ የተከለከለ ነው ይላል። የሚያሳዝነው አሁን በዚህ አዋጅ እንደዚህ እኛ ሀገር ሁሉ ጊዜ እንደዚህ አይነት እንቅስቃሴ ሲደረግ የተወሰኑ ልዩ የሆኑ ቡድኖችን

you. Mm -hmm.

ለይቶ የማጥቃት ሁኔታ አለ። አሁን ለምሳሌ ይሄ አዋጅ ታርጌት የሚያደርገው በአፈጻጸም መመሪያው ማለት ነው፣ የአማራ ክልልና የኦሮሚያ ክልል ነው በአብዛኛው መንገዶቹ። ለምሳሌ ቀይ ዞን ተብሎ የተከለሉ መንገዶችን ካየህ የኮማንድ ፖስቱ ኃላፊ የሆኑት የሀገሪቱ መከላከያ ሚኒስትር ሲናገሩ የሰማኋቸው ከአዲስ አበባ ዶሎ፣ ከአዲስ አበባ ሞያሌ፣ ከአዲስ አበባ ወደ ሀረር፣ ከአዲስ አበባ ጋምቤላ፣ ከአዲስ አበባ አሶሳ ኢልና፣ ከጎንደር መተማ፣ ከጎንደር ሁመራ የሚሄዱ መንገዶች አውራ ጎዳናዎቹ ማለት ነው

ዳናዎቹ ከሀያ አምስት ኪሎ ሜትር ቀኝና ግራ በኩል ቀይ ዞን ተብለው ይወሰዳሉ። በእነዚህ ኤሪያዎች ላይ በጣም ማንኛውም ወታደራዊ እርምጃ የአስቸኳይ ጊዜ እርምጃ ሊወሰድ ይችላል። ስለዚህ ሌላ ሰው እዛ አካባቢ ሊገኝ አይገባም ነው የሚለው።

ይሄ ማለት ሌሎች ክልሎችን አይደለም ታርጌት የሚያደርገው። እነዚህ መስመሮች ካያቸው በሙሉ በኦሮሚያ ክልል እና በአማራ ክልል ያሉ መስመሮች ናቸው እና ይሄ ራሱ በእነዚህ ክልሎች ያሉ እንቅስቃሴ የሚያደርጉ ሰዎችን እኛን ዘር ለይተው እያጠቁን ነው። ቀድሞውንም ቢሆን ለምሳሌ በአማራ ተቃውሞ ውስጥ የምንሰማው ድምፅ ተደጋግሞ የሚነገረው ነገር የዘር ማጥፋት በዘር ለይቶ የማጥቃት ነገር እየተፈጸመብን ነው የሚል ነው። ያንን አመለካከት ያጠናክረዋልና የበለጠ ችግር ሊፈጥር ይችላል። አራተኛው በአስቸኳይ ጊዜ አዋጅ በተደነገገ ጊዜ

የማይጣስ መብት አንቀጽ ሰላሳ ዘጠኝ ንዑስ ቁጥር አንድ ነው ይላል ህገ መንግስቱ። አንቀጽ ሰላሳ ዘጠኝ ንዑስ ቁጥር አንድ ማለት የራስን እድል በራስ መወሰን

እስከ መገንጠል ድረስ የሚለው ነው። አምስተኛው አንቀጽ ሰላሳ ዘጠኝ ንዑስ ቁጥር ሁለት ነው። ይሄ ደግሞ የማንም ብሔር ብሔረሰብና ህዝብ የራሱን ባህል፣ ቋንቋና ታሪክ የመጠቀም የማሳደግ፣ የመንከባከብ መብት የሚል ነው። በእነዚህ ጊዜ እንኳን እነዚህ ነገሮች አይገደቡም ማለት ነው። በጣም ትንሽ የሚገርመው በኢትዮጵያ ህገ መንግስት አንቀጽ አስራ አራትና አስራ አምስት ላይ በህይወት የመኖር መብት የማይገሰስ ሆኖ ተደንግጎ እያለ በዚህ በአስቸኳይ ጊዜ አዋጅ ግን በህይወት የመኖር መብት አንቀጽ አይገሰስም አይልም አይልም እኔ

ይመስለኝ አልተደነገገም፣ እና በቂ ጥበቃ የለውም ማለት ነው። እኔ የሚመስለኝ ተረስቶ ነው ነው ብዬ ነው የማስበው። ምክንያቱም ማንም ሰው ኢሰብአዊ አያያዝ አይገባውም የሚል አንቀጽ፣ የሀገሪቱ ስም መቀየር የለበትም የሚል ህግ፣ የራስን ዕድል በራስ መወሰን መብት አይነካም የሚል ህግ፣ የግለሰቦችን በህይወት የመኖር መብት የመብቶች ሁሉ መሰረት የሆነውን በህይወት የመኖር መብት ለመርሳት ምክንያት አለው ብዬ አላስብም። ነገር ግን በእኛ ሀገር አሁን ድሮ እንደሚባለው ነጻ እርምጃ መውሰድና መግደል ይቻላል ማለት ነው። ቶርቸር ማድረግ ግን አይቻልም በአስቸኳይ ጊዜ አዋጅ እና

በእነዚህ መስፈርቶች ስናየው አሁን እየተደረገ ያለው ነገር በየትኛውም ሀገር እንዳለው ገደብ ይኖራል ማለት አስቸኳይ ጊዜ እርምጃ ሲወሰድ የአስቸኳይ ጊዜ ድንጋጌ ሲደነገቅ የሚጣሱ መብቶች አሉ የተጠበቀ ነው በተለይ ደግሞ የመንቀሳቀስ የመሰብሰብ የመናገር በተለይ በጽሁፍ ማለት ነው እነዚህ እነዚህ በገሃድ ወጥቶ በአደባባይ ላይ የሚደረጉ እንቅስቃሴዎች ይገደባሉ ግን ምክንያት ይሰጣል ፕሮፖርሽናል የሆነ ምላሽ ይሰጣል ከዛ ባሻገር ደግሞ ተቋማዊ ጥበቃ ይደረግላቸዋል ተቋማዊ ጥበቃው ምንድን ነው አንደኛ

የአስቸኳይ ጊዜ አጣሪ ቦርድ ይቋቋማል። በዚህም አዋጅ አሁን ተቋቁሟል በኢትዮጵያም ማለት ነው። ምክር ቤቱ ከራሱ አባላት እና ከሕግ ባለሙያዎች የተመረጡ አባላት ሞልቶ ያቋቁማል እና በዛ መሰረት አቋቁመዋል እና እነማን ናቸው ሰዎቹ ምን ያህል ገለልተኛ ናቸው ምናምን አናቅም። ግን ማድረግ ያለባቸው ነገር በአጭር ቋንቋ ቢገለጽ ምንድን ነው ይሄንን የአስቸኳይ ጊዜውን ሕግ

ተጠያቂነት በተሞላበት መንገድ መፈጸሙን ይከታተላሉ። የታሰሩ ሰዎች ተከታትለው እነማን ታሰሩ፣ የታሰሩ የት ነው ያሉት የሚለውን ያሳውቃሉ። እንደዚህ ህዝቡ በግልጽና በተጠያቂነት በተሞላበት መንገድ እየተደረገ ያለ ተግባር መሆኑን እንዲያውቅ ያደርጋል ማለት ነው። ይሄ እንግዲህ ዴሞክራሲያዊ በሆነ ህገ መንግስታዊ ስርዓት ባለበት፣ የሰዎች መብቶች በሚከበሩበት እና በአጠቃላይ አገዛዙ ወይም ስርዓቱ የህግ የበላይነት ያለበት

በህግ የበላይነት የሚተዳደር ስርዓት ባለበት ሁኔታ ነው። ሲጀመር ህገ መንግስታዊ ስርዓቱ በጣም መንምኖ ደክሞ፣ አሁን የመንግስት እድሜ ራሱ ያጠረ በሚመስል ሁኔታ ውስጥ ሲገቡ፣ ያው ይሄንን ተቃውሞ ለማስቆም እና የመንግስትን ደህንነት እና ምናልባትም ደግሞ

አንዳንድ እነሱ የሚሳሱላቸው የውጭ ንብረት የኢንቨስተሮችን ሀብት ለመጠበቅ ሲባል ብቻ የወጣ ነው ይመስለኝ ከዚህ በኋላም ወዴት እንደሚሄድ ለመገመት አስቸጋሪ ነው የሚሆነው ምክንያቱም የሀይል አገዛዝ ለብዙ ጊዜ አይቆይም በመንግስትም ራሱ በጀትም አይኖረውም

ይህን ያህል ሰራዊት በዚህ ሁሉ ግዛት ውስጥ አስፍሮ በዚህ ሁሉ መስመር ላይ አስፍሮ በዛ ላይ ህዝብ እንዳይናገር አድርጎ ምን እያሰቡ እንደሆነ እንኳን ሳያውቅ የበለጠ የሚጨንቀው መንግስትን ነው ከሰውም የበለጠ። በመጀመሪያው ክፍተት ደግሞ ህዝቡ የሚወስደው እርምጃ ምን ሊሆን እንደሚችል መገመት ትንሽ ያስቸግራል። የተከበራችሁ አድማጮች፣ ትንታኔዎችና አስተያየቶቻችሁን ማስተናገድ እንቀጥላለን። አሁን የፕሮግራም መልእክት አለን።

ከኢትዮጵያ ወቅታዊ ሁኔታ ጋር በተያያዘ የፖለቲካ ተሳትፎ የሚያደርጉ ወጣቶችን ለጥያቄው መልስ ዝግጅታችን በእንግድነት ጋብዘናል።

የዞን ዘጠኝ የኢንተርኔት አምደኞች ከነበሩት አንዱ በፍቃዱ ኃይሉ እና የአረና ትግራይ አባሉ አብርሃ ደስታ ከነገ በስቲያ ሐሙስ በምንቀርጸው ፕሮግራም ለጥያቄዎችው መልስ ሊሰጡ ተስማምተዋል። እናንተ አድማጮቻችን በአስቸኳይ ጊዜ አዋጁም ሆነ በወቅታዊ ጉዳዮች ላይ ያሏችሁን ጥያቄዎች አስቀድማችሁ እንድትልኩልን እንጋብዛለን። የስልክ ቁጥር 2022059942 የውስጥ መስመር 14 ነው። የኢሜይል አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። በፌስቡክ

ት ቪኦኤ አማሪክ ላይ በአእምሯችሁ የሚጉላሉ ጥያቄዎችን ምጥ እናድርጋችሁ ላኩልን። ለጥያቄው መልስ ማጮች ለምሽቱ ያሰናደናቸው ዝግጅቶች ተጠናቀዋል። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም ደህና ደሩ።